ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የወልዲያ ላይ የተገደሉት ዜጎች ጉዳይ አሁንም እያነጋገረ ነው። ይህ የግፍ ግድያ እንዲፈጸም ትእዛዝ የሰጡ የመንግሥት ሹማምንት የጦር አዛዦችም ሆኑ ጉዳዩን በችልታ የተመለከቱት የዞኑና የከተማ ባለሥልጣኖች ሕግ ፊት ቀርበው እንዲጠየቁ፣ ግድያውን የፈጸሙ የመንግሥት ታጣቂዎችም ተለይተው በአስቸኳይ ለፍርድ እንዲቀርቡ አጥብቀን ጠይቃለን። ዛሬ መኢአድና ሰማያዊ ፓርቲዎች በጋራ የሰጡትን ጋዜጣዊ መግለጫ በንባብ ያሰሙት የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉን ድምፅን የሰማ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። በከፊል በከፊል ተዘግቶ የነበረው የዩናይት ስቴትስ መንግስት መስሪያ ቤት ትላንት ማታ ተከፍቷል። ዲሞክራት የሕግ መወሰኛ ምክር ቤት አባላት የመንግስቱ ስራ እንዲቀጥል የሚያስችለውን በቂ የድጋፍ ድምፅ በመስጠታቸው ነው ተስተጓግሎ የነበረው የመንግሥት ስራ መቀጠል የቻለው ሁሉ። ዘገባውንም በመጽሔ ክፍለ ጊዜ እናቀርባለን። ለምሽቱ ካሉን የዓለም ዜናዎች ውስጥ አዲስ አበባ ላይ የተሰባሰቡት የአፍሪካ ህብረት አባል ሀገሮች አምባሳደሮች ኮሚቴ የዩናይትድ ስቴትስ ፕሬዚደንት በቅርቡ አፍሪቃን አስመልክቶ የሰነዘሩትን የሚያወግዝ ረቂቅ የአቋም መግለጫ ማዘጋጀታቸውን የተመለከተ ዜና አለን። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ጄፍ ሴሽንስ በአቃቢ ህግ ሮበርት ሙለር ቢሮ ቀርበው ባለፈው ሳምንት ቃላቸውን መስጠታቸውን የፍትህ ሚኒስቴር ቃል አቀባይ አረጋግጠዋል፣ የሚሉትና ሌሎችም አሉ። ጤና ስጥልን እንደምናመሻችሁ ክቡራትና ክቡረን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን የዛሬ ማክሰኞ ጥር 14 2010 ዓ ም አስተናጋጆች አሉላ ከበደና ቆንጂታየነን ፕሮግራማችንን የምትመራው ብርሃን ኃይሉ ነች። የስርጭት መሐንዲሱ ኦድሬስ ሬገስ እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜናዎች አዲስ አበባ የተሰባሰቡት የአፍሪቃ ህብረት አባል አገሮች አምባሳደሮች ኮሚቴ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በቅርቡ አፍሪቃ ላይ የሰነዘሩትን የሚያወግዝ ረቂቅ አቋም መግለጫ አዘጋጅቷል። ፕሬዚዳንቱ የአፍሪቃ አገሮች የገለጹበትን የድሃ ድሃ የሚል አንድምታ ያለው ጸያፍ አነጋገር አክብሮት የጎደለው መሆኑን መግለጫው አትቷል። በተለይም የፊታችን እሁድ የሚጀመረው የአፍሪቃ መሪዎች ጉባኤ በትራምፕ አስተያየት ላይ ተመሳሳይ አቋም ካንጸባረቀ አንድምታው የሰፋ ነው ተብሏል። እስክንድር ፍሬው ዝርዝሩን ይዟል። ከኒውዮርክ እስከ አዲስ አበባ፣ ከተባበሩት መንግስታት እስከ አፍሪካ ህብረት፣ ዶናልድ ትራምፕ የአፍሪካ አገሮችን ለመግለጽ የተጠቀሙበት አነጋገር አስተያየት እየጋበዘ ነው። ትናንት ስብሰባ የጀመሩት በአፍሪካ ህብረት የአህጉሪቱ አምባሳደሮች ኮሚቴም ይህንኑ የትራምፕ አስተያየት የተመለከተ ረቂቅ የአቋም መግለጫ አዘጋጅቷል። በዚህም መሰረት ኮሚቴው የድሃ ድሃ የሆኑ የሚል እንድምታ ያለውን የዶናልድ ትራምፕ አገላለጽ አገላለጹ አክብሮት የጎደለውና ተገቢ ያልሆነ ነው ብለዋል አምባሳደሮቹ። በአዲስ አበባ እየተካሄደ ያለው የአፍሪካ ህብረት አምባሳደሮች ስብሰባ ለውጭ ጉዳይ ሚኒስትሮቹ ብሎም ለመሪዎቹ ጉባኤ መንደርደሪያ ነው። በተለይ የፊታችን እሁድ የሚጀመረው የመሪዎቹ ጉባኤ ተመሳሳይ መልእክት የሚያስተላልፍ ጠንከር ያለ አቋም የሚያንጸባርቅ ከሆነ ሰፋ ያለ እንድምታ ይኖረዋል። የጉባኤያቸው ዋነኛ መልእክት በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ቢሆንም ይህንን የመሳሰሉ ወቅታዊ ጉዳዮችና የሀገሪቱ የጸጥታ ችግሮችም ትኩረት ሊያገኙ ይችላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ባለፈው የ2016 ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነት ጉዳይ ለሚመረምረው ለልዩ አቃቤ ሕግ ሮበርት ሙለር ቢሮ ባለፈው ሳምንት ቀርበው ቃላቸውን መስጠታቸውን ዛሬ የፍትህ ሚኒስቴር ቃል አቀባይ አስታውቀዋል። ልዩ መርማሪ ሮበርት ሞለር የሩሲያን ጣልቃ ገብነትና ፕሬዚደንት ዶናልድ ትራምፕ ዋይት ሀውስን ከተረከቡበት ጊዜ ወዲህ ፍትህን የማደናቀፍ ተግባር ፈጽመው እንደሆነ ምርመራ የያዙ ሲሆን ዘ ኒውዮርክ ታይምስ ጋዜጣ ባወጣው ዘገባ እንዳለው የእሳቸው ቢሮ ጄፍ ሴሽንስን በርካታ ሰዓታት ወስዶ ነው ቃላቸውን የተቀበላቸው። የፍትህ ሚኒስቴር ቃል አቀባይ ኢያን ፕራየር የኒውዮርክ ታይምስ ሪፖርቱን ለቪኦኤ አረጋግጠዋል። ከዚያ በላይ ለመናገር ግን ፈቃደኛ አልሆኑም። ፕሬዚደንት ትራምፕ የቀድሞውን የኤፍቢአይ ማለት የፌዴራል ምርመራ ቢሮ ዲሬክተር ጄምስ ኮሚን ማባረራቸውን ተከትሎ ሮበርት ሙለር ምርመራውን ከጀመሩ ካለፈው ግንቦት ወር ወዲህ የትረምፕ ካቢኔ አባል ቃል ሲቀበል የእሳቸው ቢሮ ሴሽንስ የመጀመሪያ መሆናቸው ነው። የቀድሞ የኤፍቢአይ ዲሬክተር ኮሚ ባለፈው ሰኔ ወር ዩናይትድ ስቴትስ ኮንግረስ ኮሚቴ ፊት ቀርበው በሰጡት ቃል በቀድሞ የብሔራዊ ጸጥታ አማካሪ ማይክል ፍሊን ላይ የተከፈተው ምርመራ እንዲቆም ፕሬዝደንቱ ጠይቀውኝ ነበር ማለታቸው ፕሬዝደንቱ ፍትህ አደናቀፉ ወይ የሚለውን ጥያቄ ማስነሳቱ ይታወሳል። የልዩ አቃቢ ሕጉ ሮበርት ሙለር ቢሮ በይፋ አይናገረው እንጂ በፍትህ ማደናቀፉ ጉዳይ ላይ ክትትል መያዙ በስፋት ይታመናል። በከፊል ተዘግቶ የነበረው የዩናይት ስቴትስ የመንግስት መስሪያ ቤት ትላንት ማምሻው ላይ ተከፍቷል። የዲሞክራት የህግ መወሰኛ ምክር ቤት አባላት የመንግስቱ ስራ እንዲቀጥል የሚያስችለውንም በቂ የድጋፍ ድምጽ በመስጠታቸው ነው ተስተጓጉሎ የነበረው የመንግስት ስራ መቀጠል የቻለው። የሪፐብሊካን አመራር ደግሞ የኢሚግሬሽን ጉዳይ እንደ አውሮፓውያን የዘመን አቆጣጠር እስከ የካቲት ስምንት ቀን ባለው ጊዜ ውስጥ ለድምጽ መስጠት የሚቀርብበትን ቃል በመግባታቸው ነው የፌዴራሉ መንግስት በጀት እንዲቀጥል የተደረገ ው ስትል የአሜሪካ ድምጽ ዘጋቢ ያጠናቀረችውን ኋላ ላይ በመጽሄቱ እናቀርባለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኢራን የኒውክሌየር መርሃ ግብር ጉዳይ ከአሁን ቀደም የተደረሰውን ዓለም አቀፍ ስምምነት አስመልክቶ ፈርሶ በሌላ መተካት አለበት የሚለውን የትራምፕ አስተዳደር አቋምና ዋሽንግተን ቴላቪቭ የሚገኘውን ኤምባሲውን ወደ ኢየሩሳሌም ለማዛወር መወሰኗ ሀገራቸው በጉዳዮቹ ዙሪያ ያላትን ቁርጠኝነት የሚያመላክት ነው ሲሉ ሰሞኑን ወደ መካከለኛው ምስራቅ የተጓዙት የዩናይትድ ስቴትሱ ምክትል ፕሬዚደንት በድጋሚ አስረግጠዋል። የአሜሪካ ድምፆቹ ቪክተር ቤቲ እና ማይክል ቦማን ያጠናቀሯቸው ዘገባዎች አሉ። አሉላ በአጭሩ ያቀርበዋል። ቴህራን የኒውክሌር ጦር መሳሪያ ለመቀመም የያዘችውን ጥረት ልትገታ እናም በምላሹ በዚሁ ሲያቢያ ተጥሎባት የነበረው ማዕቀብ ይነሳላት ዘንድ እንደ አውሮፓውያን ዘመን አቆጣጠር በ2015 የተደረሰው ስምምነት እንዲለወጥ ዩናይትድ ስቴትስ ያላትን ሀሳብ አስመልክቶ ለአውሮፓውያኑ አጋሮቿ መልእክት ለማስተላለፍ የታለመ መሆኑን ምክትል ፕሬዚዳንት ማይክ ፔንስ ዛሬ ከእስራኤሉ ፕሬዚዳንት ሬቨኒ ሬቭሊን ጋር ተገናኝተው በተነጋገሩበት ወቅት ነው ይህን ያስታወቁት። ዩናይትድ ስቴትስ በቅርቡ ለኢየሩሳሌም የእስራኤል ዋና ከተማነት እውቅና በመስጠት እንደ አውሮፓውያን ዘመን አቆጣጠር በ2019 ቴልቪቭ የሚገኘውን ኤምባሲ ዋን ወደዚያ ለማዛወር መወስኗን ስታስታውቅ የአውሮፓ ህብረት በበኩሉ ለሁለቱ ሀገሮች ግጭት እልባት በልማድ የሁለቱ ግዛቶች ወይም የሁለቱ አስተዳደሮች መፍትሄ በመባል የሚታወቀውንና ራሷን የቻለች ነጻ ፍልስጤማዊት አገር ከእስራኤል ትይዩ የምትኖርበትን ወይም የምትፈጠርበትን ሁኔታ የሚያልም እንዲሁም ምስራቃዊ ኢየሩሳሌምን በነገዋ ፍልስጤም ዋና ከተማነት የሚቀበለውን ሀሳብ ይደግፋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ፍሬዴሪካ ሞገሪኒ ናቸው። የህብረቱ ዋና ጽህፈት ቤት ወደሚገኝበት ብራስልስ ላቀኑት የፍልስጤማውያኑ ፕሬዚዳንት ማህሙድ አባስ ያን የቀደመ የሁለት አስተዳደሮች የመፍትሄ ሀሳብ አውሮፓውያኑ አሁንም የሚደግፉ መሆናቸውን ያረጋገጡላቸው፣ አባስ በበኩላቸው ለፍልስጤማውያን አስተዳደር ፈጥኖ እውቅና ይሰጥ ዘንድና በሰላም ሂደቱም ጠንካራ ፖለቲካዊ ተጽዕኖ እንዲወስድ የህብረቱን ያሳሰቡት ፔንስ በትላንትናው ዕለት ለእስራኤል ፓርላማ ወይም ኬኔሴት ባሰሙት ሌላ ንግግር ሁለቱ ወገኖች የሚስማሙ ከሆነ አገራቸው የሁለቱን አስተዳደሮች መፍትሄ የምትደግፍ መሆኗን ገልጠው ወደ ሰላም ድርድሩ ጠረጴዛ እንዲመለሱ ሲሉም ፍልስጤማውያኑን አሳስበዋል። ወደ አፍሪካ ዜናዎች ስንመለስ በደቡብ ሱዳን ግጭት የሚሳተፉት ወገኖች በሙሉ ከአንድ ወር በፊት የተፈረመውን የተኩስ አቁም ውል እንዲያከብሩ የሀገሪቱን የሰላም ስምምነት ተፈጻሚነት የሚቆጣጠረው አካል አሳስቧል። የሰላም ስምምነቱ የጋራ ተቆጣጣሪና ገምጋሚ ኮሚሽን ሊቀመንበር ፌስቱስ ሙጋኤ ትናንት ሰኞ ባወጡት መግለጫ በመንግስቱና በሽምቅ ተዋጊዎቹ መካከል የተፈረመው የተኩስ አቁም ውል እየተዳከመ ለመሆኑ ፍንጭ ሰጥተዋል የተኩስ አቁሙ ዓላማ በአውሮፓውያን 2013 መጨረሻ አንስቶ አራት ሚሊዮን ህዝቧን ያፈናቀለው የፖለቲካና የብሔረሰብ ብጥብጥ አክትሞ ሰላም እንዲሰፍን ለመሞከር መሆኑ ተመልክቷል የደቡብ ሱዳን መንግስትና ተቃዋሚዎቹ አዲስ አበባ ላይ የተፈረመውን የተኩስ አቁም እየጣሰ ነው እየተባባሉ እርስ በርሳቸው ይወነጃጀላሉ በሌላ የአፍሪካ ዜና ሶማሊያ ዋና ከተማ ሞቃዲሾ አቅራቢያ ዛሬ ማክሰኞ በርቀት መቆጣጠሪያ በፈነዳ ቦምብ አራት ሰው ሲገደል ሌሎች ስድስት ሰዎች ደግሞ መቁሰላቸውን ባለስልጣናትና እማኞች ገልጸዋል። ሞቃዲሾ ዳርቻ ላይ በሚገኝ የመኖሪያ አካባቢ አንድ ወታደራዊ ተሽከርካሪ ላይ የደረሰ የቦምብ ፍንዳታ ነው ሶስት ወታደሮችና አንድ የሰባት አመት ልጅ የገደለው። ልጁ መንገድ ላይ ቆሞ የነበረ እንደሆነ ነው የተነገረው። ጽንፈኛው ቡድን አልሸባብ ፍንዳታውን ያደረስኩ እኔ ነኝ ሲል ኃላፊነት ወስዷል። ለምሽቱ ያለን ዜና በዚሁ ያበቃል። ቆንጂት፣ የመጨረሻ ዜናችን ሊሆን የነበረውን ኋላ ላይ በዝርዝር የምንመጣበትን አንድ ዜና ላስታውስ። የጸረ አፓርታይድ ዘር መድሎ ታጋዩና እውቁ ደቡብ አፍሪካዊ ዘፋኝ ሙዚቀኛ ሂዩጅ ማስቃላ በ78 ዓመቱ ዛሬ በጆሃንስበርግ ከዚህ ዓለም በሞት ተለይቷል። ዛሬ የሙዚቃ ምርጫችን እንዴት ይሆናል? ኋላ ላይ እንመለስበታለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የዛሬ ማክሰኞ ጥር 14 2015 ዓ ም ስርጭታችንን ነው። አስተናጋጆች አሉላ ከበደና ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19 እና በ22 እንዲሁም በ25 ሜትር በአንድ አጭር ሞገድ በናይል ሳትም ጭምር እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ወደ ቀዳሚው የምሽቱ አብይ ርዕስ እንሻገር። ብዙም ትርጉም የለውም። የተጻፈበትን ቀለም ያህል ዋጋ የለው የአውሮፓ ፓርላማም ሆነ የዩናይትድ ስቴትስ ኮንግረስ ስለሚያወጣቸው ማናቸውም የውሳኔ ሐሳቦች እንደዚያ ማለት ይቻላል። አምባገነን አገዛዞች እኛ ስለ ኢትዮጵያም ሆነ በጭቆና ስር ስላሉ ሕዝቦች የምናወጣቸውን ስጋት አዘል መግለጫዎች ዋጋ ቢስ እንደሆኑ ሁልጊዜ ይናገራሉ። ይሁን እንጂ እነዚህ ውሳኔዎች እንዳይወጡ ብዙ ሀብት ሲያፈሱ ወይም ብዙ ሲጥሩ ነው የሚታዩት። የቀደሙት አቶ መለስ አለም የኢትዮጵያ መንግሥት ቃል አቀባይ፣ እርሳቸውን ተከትሎ የተሰሙት ደግሞ አና ጎሜሽ የአውሮፓ ፓርላማ አባል ናቸው። በወቅታዊ የኢትዮጵያ ጉዳይ ላይ የተደረገው የሚተቀናበረ ዘገባ ነው፣ ኋላ ላይ ይቀርባል። አሁኑ ወደ ዕለቱ አቢረስ በወልዲያ ከተማ የመንግሥት ታጣቂዎች ፈጽሞታል ያሉትን የግፍ ግድያ የመላው ኢትዮጵያ ሕዝብ ድርጅት መያድ ና ሰማያዊ ፓርቲ አውግዘዋል። ግድያውን እንዲፈጸም ትእዛዝ የሰጡ የመንግስት ሹማምንት አዛዦችም ሆነ ጉዳዩን በቸልታ የተመለከቱ የአካባቢ ባለስልጣናት በህግ ቀርበው እንዲዳኙም ፓርቲዎቹ ጠይቀዋል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ትናንት ለአሜሪካ ድምፅ ሲናገሩ አጥፊዎቹ ተለይተው በህግ ይጠየቃሉ ማለታቸው ይታወሳል። ከአዲስ አበባ የተጠናቀረ ዘገባ ቆየት ብለን እናቀርባለን። ሌላው ርዕሳችን ያመለስካቸው <mimitation> ወደ አስተዋወቅ ነው የመለስካቸው። የአዲስ አበባ ዘገባ በቀጥታ ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በጋራ በሰጡት ጋዜጣዊ መግለጫ ላይ ያሰራጩት ጽሑፍ ንጹሐን ዜጎችን እየገደሉ የሥልጣን ዕድሜን ለማራዘም መሞከር በእሳት እንደ መጫወት ነው የሚል ርዕስ አለው። ጽሑፉ እንደሚለው ኢትዮጵያ ዛሬ የዜጎች ደም የሚፈስባት፣ ሕዝብ ከቀየው የሚፈናቀልባት፣ ሰርቶ መኖር የማይቻልባት የአሳር ምድር ሆናለች። ቀጥሎም በመላ አገሪቱ ክቡር የሆነው የሰው ልጅ ሕይወት ረግሶ ሞት በየቦታው ነግሶ የዜጎች ዋይታ ሮሮና ለቅሶ በየቀኑ እንደ ገደል ማሚቶ ያስተጋባል ይላል የፓርቲዎቹ የጽሑፍ መግለጫ። ለዚህ ክሳቸው ዋቢ ያደረገው ሰሞኑን በአማራ ብሔራዊ ክልላዊ መንግሥት በወልዲያ ከተማ የጥምቀትንና የቃና ዘገሌላን በዓል ለማክበር በወጣው ሕዝብና በመንግሥት ታጣቂዎች መካከል ተፈጥሮ በነበረ ጉጭት የደረሰውን አሳዛኝ ሁኔታ ነው። በወልዲያ ከተማ ተፈጽመዋል ያለውን የግፍ ግድያ ካወገዘ በኋላም የፓርቲዎችን ጥያቄ በዝርዝር ያቀርባል። መግለጫውን በንባብ ያሰሙት የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። የገዢው ስርዓት የመንግሥት ታጣቂዎች የሃይማኖቱ መገለጫ የሆነውን የቃል ኪዳን ጽላት ተሸክሞ በቆሙ ቀሳውስት ላይ አስለቃሽ ጢስ መተኮሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን መድፈርና የሕዝብን ባህልና ትውፊት መናቅ በመሆኑ ድርጊቱን በማውገዝ የእምነቱ ተከታዮችን በግልጽ አደባባይ ይቅርታ እንዲጠይቅ፣ ይህ የግፍ ግድያ እንዲፈጸም ትዕዛዝ ሲሰጡ የመንግሥት ሹማምንት የጦር አዛዦችም ሆኑ ጉዳዩን በችልታ የተመለከቱት የዞኑና የከተማ ባለሥልጣኖች ህግ ፊት ቀርበው እንዲጠየቁ፣ ግድያውን የፈጸሙ የመንግሥት ታጣቂዎችም ተለይተው በአስቸኳይ ለፍርድ እንዲቀርቡ አጥብቀን እንጠይቃለን። ከዚህም በተረፈ መግለጫው ኢህአዴግ የሚገባውን ቃል ተግባራዊ እንደማያደርግ አስታውሶ፣ ይህም የህዝብ አመኔታን እንዳሳጣው ይገልጻል። በወልዲያ ከተማ የተፈጠረውን ችግር መንግስት በተለይም የአማራ ብሔራዊ ክልላዊ መንግስት አምኖ ለችግሩ መፍትሄ በመስጠት ላይ እንደሆነ በማስታወስ ጥያቄ ከጋዜጠኛ ተሰንዝሯል። የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ አቶ ንጉሱ ጥላሁን ትናንት እንዳሉት ከሆነ አጥፊዎቹ ተለይተው በሕግ ይጠየቃሉ። የፓርቲዎቹም አንዱ ጥያቄያቸው ይኸው ነው። ምን አስተያየት አላችሁ? የሚል ነበር ጥያቄው። አቶ አበባ ካሉ ወዲያው ነበር ምላሹ ነው የሰጡት። ኢህአዴግ ይሄን ለጊዜው ችግሩን ለማብረር ሲል ቃል ይግባ እንጂ በፍጹም ራሳቸው አዘው ራሳቸው ያስገድሉ ሰዎች ስለሆኑ እነሱን ለፍርድ ያቀርባሉ ብሎ ማሰብ የዋህነት ነው። የሙሴን ዘመን መና ከሰማይ መጠበቅ ይመስለኛል። በፍጹም ኢህአዴግ ከራሱ መካከል ከጉያው ፈልቆ አይሰጥም። ለምን ራሳቸው አዘው ነው ህዝብ የሚያስበድቡት። ጦሩ እዛ ክልሉን ጥሶ ሲገባ ክልሉ ላይ ያሉት ከትላንትና በስቲያ ይመስለኛል አማራ ቴሌቪዥን ላይ የዞኑ የፖሊስ ኮሚሽነር የመለሰው መልስ ስታየው እኮ ኦልሞስት፣ አብሮ ተኩሶ እንደገደለ ነው ህዝቡ የሚሰማው ስሜትና፣ እኔ ይህን ድርጊት የፈጸሙ አልስጣናትን ኢህአዴግ አሳልፎ ሰጥቶ ለፍርድ ያቀርባል፣ በፍጹም በፍጹም አይታሰብም። ትግሉ ግን ይቀጥላል፣ ህዝባዊ ቤተኝነት ይቀጥላል። ምናልባት ነገ ይሄ ህዝባዊ ቤተኝነት ገፍቶ እነኝን ሰዎች ከአራት ኪሎ ቤተ መንግስት ሲነቀንቃቸው የዛን ጊዜ ምናልባት ይባኑ ይሆናል። እስካሁን ድረስ እንዳንቀላፉ ናቸውና እኛ እነሱ ለፍርድ ያቀርባሉ ብለን አቶ ንጉሱ ስላሉ አንጠብቅም። በቅርቡ ከእስር ከወጡ በኋላ ሰማያዊ ፓርቲን የተቀላቀሉት የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል የነበሩት አቶ ዳንኤል ሽበሽም በዚሁ ላይ አስተያየታቸውን ሰጥተዋል። እንደሳቸው ከሆነ ኢህአዴግም ሆነ በሱ የሚመራው መንግስት ሀገራዊ በሆኑ ቀውሶች ላይ አሉታዊ በሆነ መልኩ የተሳተፉ አባሎቹን በሕግ እንዲጠየቁ አድርጎ አያውቅም። በ1997 ምርጫ ማግስት በመንግሥት ታጣቂዎች ከመቶ ዘጠና በላይ ሰዎች እንደተገደሉ የራሱ አጣሪ ኮሚሽን ቢያረጋግጥም አንድም በሕግ የተጠየቀ የሲቪልም ሆነ የጦር ኃይል ባለሥልጣን የለም ካሉ በኋላ የሚከተለውን አክለውበታል። የኢህአዴግ ባለስልጣናት የሚጠየቁት መቼ ነው? በራሳቸው በውስጥ ባለው ችግር ምክንያት እንደዚህ አይነት ችግር ሲያጋጥማቸው የክሌ አንጃ ነው፣ የክሌ ሱካሪ ቀምሰዋል፣ የክሌ ገንዘብ ወስቷል በሚል በራሳቸው አሁን እነ ታምራት ላይኔ እነ ስዬ አብርሃ እነ ገብሩ አስራት ህይወት ውስጥ የነበሩ ሰዎች እነ አባተ ኪሾ እንደ ተፈራ መስቀል የመሳሰሉ ሰዎች መጥቀስ እንችላለን። የድሮቹ ማለት ነው። አሁንም ደግሞ እንደዚህ ነው። አንዱ ለለኛው የተቀጣቀጠ እዛ ውስጥ በውስጣቸው ችግር ባለው ካልሆነ በስተቀር በሀገር ላይ በህዝብ ላይ በግዛት አንድነት ላይ በሉዓላዊነት ላይ በፈጠሩት ችግር ተጠይቆ አያውቁም። በኢህአዴግ ዘመን ኢህአዴግ ሹመት ይሰጣል። ጭራሽ እንደዚህ ካረግ ትሾማለን። በወልዲያ ከተማ ሰሞኑን በተፈጠረው ግጭት የሰባት ሰዎች ህይወት እንዳለፈና እስከ ዛሬም ቁጥራቸው በውል የማይታወቅ ሰዎች የአካል ጉዳት እንደደረሰባቸው፣ አያሌ ንብረትም እንደወደመ አይዘነጋም። የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው ሁኔታውን ለማረጋጋት ህዝብ በተለያዩ መድረኮች እያወያዩ እንደሆነም በክልሉ መንግሥት ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሡ ጥላውን ተገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወልዲያ ውስጥ የተፈጠረው የከተማይቱን ማህበራዊ ስብጥርና ግንኙነቶች የማያንጸባርቅ አሳዛኝ ሁኔታ መሆኑን በሰሞኑ ግርግር የንግድ ተቋማቸውና መኖሪያ ቤታቸው እንደወደመባቸው የገለጹት የሃይላይ ህንጻ ባለቤት አቶ ሃይላይ ንጉሴ ለቪኦኤ ገልጸዋል። ይህንን የተመለከተውን ዘገባ እንደደረሰን እናቀርባለን። ወደ ሌላ ዘገባ እናልፋለን። ከኢትዮጵያ ሶማሌና ከሶማሌላንድ የተለያዩ ከተሞች የተባረሩ ተፈናቃይ የኦሮሞ ተወላጆች በባሌ ዞን ውስጥ የምግብ እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ገልጸዋል። የዞኑ አስተዳዳሪ እርዳታ እየሰጠን እና እየተቻለንን እያደረግን ነው፣ ለሁሉም ግን በቂ ነው ለማለት አንችልም ብለዋል። ጽዮን ግርማ ዝርዝሩን ይዛለች። የመፈናቀላቸው ምክንያት በሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች ላለፉት ሰባት ወራት በከፍተኛ ሁኔታ ተባብሶ የቆየው ግጭት ነው። ይህ ደግሞ ከኢትዮጵያ ሶማሌና ከሶማሌ ላንዷ ውጫሌ፣ ሀርጌሳ፣ በርበራና ሌሎች ከተሞች ቤት ንብረታቸውን ጥለው እንዲሰደዱ አድርጓቸዋል። ያነጋገርናቸው ተፈናቃዮች እንደሚሉት ከሚኖሩበት አካባቢ ተፈናቅለው ኦሮሚያ ክልል ከደረሱ በኋላ ወደ ትውልድ ቀያችሁ ሂዱ በመባላቸው ወደ ባሌ ዞን የተለያዩ ከተሞችና ገጠር ቀበሌዎች መግባታቸውን ይናገራሉ። የባሌ ዞን አስተዳዳሪ በተለያየ ጊዜ ወደ ዞኑ የገቡ ተፈናቃዮች ቁጥር አንድ መቶ ሺህ ማለፉን ነግረውናል። ስሙን እንድጠቅስ ያልፈቀደልኝ የአርባ ሁለት ዓመት አባወራ የሶስት ልጆች አባት ነው። ጅጅጋ ውስጥ በንግድ ስራ ይተዳደር ነበር። ደህና ህይወት ላይ ነበር። ያው ትንሽ የሆነ መሬትም ገዝቼ እና ደግሞ ባለቤትም ሻይ ቤት አላት። እኔ ጸጉር ቤት እና ፑል ቤት አለ። ያው ይሄ ነገር ሲመጣ ያው ሳናስብ አንድ ዕቃ እንኳ ይዜት ብን ሳንመጣ በዱላና በብላዋ ጠዋት በረሻ ነው። ተፈናቃዮቹ ከሚኖሩበት ቀያቸው ሲወጡ የነበረው ሁኔታ በተለያየ ጊዜ መዘገቡ ይታወሳል። ይህ ስሙ እንዳይገለጽ የፈለገው አባትም ሁኔታው እጅግ ፈታኝ እና አሳዛኝ እንደነበር ይናገራል። ሆይ የሞቱትና የተወጉት የተጎዱት በቃ አስቤም አላውቅም። እንደዛ አይነት አይቼም ማለት ሁላችንም እዛ ጥናት ሰላ የኦሮሚያ ክልል ስንገባ መኪና ስንመጣ ወይ ሬሳ ይዞ ይመጣል ወይ ህጻኖቹን ይዞ ይመጣል። ሁሉም የራሱን ሰው እዛ ቆሞ እንጠብቅና ሬሳ ከሆነ ገለጽ አርግተን አይተን ሬሳ ከሆነ የእኔ ከሆነ በቃ እኔ የሚያቅሰው ከሆነ፣ እንደዛው ደግሞ ህፃኖቹ ከእናትና ከአባት እንደዛ ጦርነት ሲነሳ የተለያዩት የጠፉት አሉ። ጠፍቶ እንደዛ ለእኔ ልጅ ትንሹ ጠፍቶ ነበር። አገኛሁትና በአራተኛ ቋን ከመጣው ወዲህ ደግሞ ያው ልጆቹ እዚህ እየተጎዱ ነው። እርሱ ከተወለደበት አካባቢ የወጣው በልጅነቱ ቢሆንም የትውልድ ቦታው ባሌ ነው በመባሉ ወደ ባሌ ዞን እንዲመለስ ተደርጓል። ወደ ባሌ ስመጣ እኔ አባትና እኔ እናትና ሞቶ ነበሩ። ያው እኔ ማግቢያም አጥቼ ወደ ቤተሰብ ግባ ሲሉ መግቢያም አጥቼ ወረቀቱም ተጽፎልኝ ከቀበሌ ተመልሼ ወደ አና ስናና የሚባል ቦታ ሲጠይቃቸው ቤትም አልሰጥኝም ፀሐይ ቤትም አልከፈሉም። በቃ እንደዚህ ሜዳ ላይ እኔ ማንንም ዘመድ አዝማድ የሚባል ነገርም የለኝም። እንደዚህ እየተጎዳው ነው። እኔ ብዙ ጊዜ ደጋግሜ ደጋግሜ ደጋግሜ ጠይቃለሁ። ደግሞ ከቀበሌውም ቀበሌዎቹ እኛ መርዳት አንችልም ብሎ ወረቀቱ ጽፎ ሰጡኝ። ከዛ ወረቀቱን ይዤ ወደ ሊቃንበሩ ይዤ እኛ አስተዳደር አና የአና አስተዳደሩ ጋር ሲመጣም ያው ምንም መላም መፍትሄም አልሰጥኝ። ስለዚህ አሁን ምን እያረክን ያለ አንተ እኔ አሁን ምንም ያው ሸራ አንጥፌ ማለት ነው ጭናክሰለ የሰጡኝ ሸራ ና አንድ ብድልስ ነበር እዛ የሰጡን የሆነ ማይራባ ግለስ እሱን ለብሼ በቃ። ልጆቹ አሁን በብር እያለቁ ነው የኔ ልጆች። እኔም በጣም እየተጎዳው ነው በነሱ ሀሳብ። ስንት ልጆች አለ? ስንት ዓመታቸው ነው? ልጆች የኔ ልጆች አሁን አንዱ ስምንት ዓመት ይሆናል። ሶስት ልጆች ነው ያለኝ። ሶስቱም ወንድ ናቸው። አንዱ ደግሞ አምስቱ ነው። አንዱ ገና ሁለት ነው። ባለቤትህስ? እሷ አለች። አብራችኑ አንድ ላይ አዎ። የሆነ ጊዜ በቃ ያው ኑሮ አልተስማማትም። ለምንድን ነው እዚህ ሀገር ያመጣን ምናምን ብላ ከፍታ ወደዛ ሄዳ ነበር። ወደዋ አልቻለም። ወደ ልጆቹ ተመልሳ መጣች። እሷ የት ሀገር ተወላጅ ናት? ሀረር ነች። ተመልሳ ወደ ሀረር ሄዳ ነበር። ሄዳ በቃ እኔ የሚረዳኝ ሰው ማንም የለም። ከዛ ኑሮ አልሆንለትም። ዝምብላ ልጆችንም ጭላ፣ አንዱ ወስዳ፣ ሁለቱን እኔ ላይ ጭላ ሄዳ። ከዛ በቃ ወዷ ና አልቻለም። ያው ያሳለፍና አብረን ያሳለፍነው ችግርና አንትንች ለመጣል ተመልሳ መጣች። ስለዚህ አሁን አንድ ላይ ነው ናችሁ ለጊዜው አንድ ላይ ነን፣ ግን በጣም እየተቸገረን ነው። ዛሬ የሆነ አንድ ትናንሽ ግድት አንዳንድ ተሰጠን። የሆነ ዘይትና በቆሎም ትንደም ተሰጠን። ይሄ ምን እንደምናደርግ ግድት የለንም ምንም አንድ አንድ አንድ ኩባያ እንኳን የለንም። ለምን እንደሰጡን በምን እንደምንጠቀም ከዛ ይዘን እንኳን ወደ ቤት ማግቢያ ምንም ብር የለንም። አንድ አምስት ሳንቲም እንኳን አልሰጡንም። ከዛ ለምንን ሕዝቡን ለምንን ወይ ባጃጁን ወይ ጋሪውን እንደምንም ወደ ቤት ወስደን እሱ ደግሞ ለአንድ ሰው አስራ አምስት ኪሎ ነው፣ ለስድስት ወር ተብሎ ዘጠና ዘጠና ኪሎ ተሰጠም። ምን እንደምናርገውም እናውቀውም። ቀጥሎ ያነጋገርኩት ደግሞ ከውጫሌ ተፈናቅሎ ባሌ የደረሰውን የሀያ ሰባት ዓመት ወጣትና የሁለት ልጆች አባት ነው። ተፈናቃዮቹ ብዙ መከራን ተጋፍጠው ነው እዚህ የደረሱት ይላል። እንደነገረን ሲፈናቀሉ ባለቤቱ ነብሰ ጡር ነበረች። በዛ ጉዳት ከተነሳ ከዛ ውሳል ገብታ ልጁ ሞተባት። በጣም እንትን ብላ ነበር ተጎርታ ነበር። እዛ ሱማሌ ምን ሆና ተደድባ ነው እዛ በቃ ሲፊ እየመቷት በድንጋይ የወረወርባት ምንም ብረት ካገኙ እየወረወርባት በጣም ተጎርታ እዚህ መጣች። ወ ነው የሞተው። ስንት ልጆች አሏችሁ? ሁለት ልጆች አሉ። ምንድን ነበር የምትሰራው እዛ? እኔ እዛ የምሰራው ንግድ ነው። ሱቅ አለኝ ቡቲክ ልብስ ሱቅ አለኝ። ባጃጅም አለኝ ስራ ቦታ። እሷም ሻይ ቤት አላትና አሁን በቃ ከዛ ንብረታችን እንዳለ ጥልል ነው የመጣ ነው። በቁምጣ ነው የወጣ ነው። በቃ ከሱር ስር የሚለበተው ቁምጣ። ከብዙ መንገላታት እና ውጣውረድ በኋላ ባሌ ቢደርሱም ነገሮች እጅግ ከባድ እንደሆኑባቸው ይናገራል። ሁሉም በየቤቱ ይግባ ተብለን እኛ ስንገባ ወደ አስራ ምናምን አመት ነው ወደ ሀገር የገባ ነው ቤተሰቦቻችንም ግማሹ አባት እናት የለም፣ ግማሹ እናት አለች አባት የለም፣ ግማሹ ደግሞ ምንም ቤተሰብ የለም ነበረ። ከዛ በግል መንደር ቀበሌዎች ሊቀመንበሩ መጥቶ ዝም ብሎ ወይ የቤ እናቱ ቤት ወይ ዘመድ ቤት ወይ የወንድሙ ቤት ላይ ነው ያስገቡት። ከዛ በኋላ ደግሞ ቆይተን ወደ ሶስት ወር ቆይተን አናት ስናና ሊቀመንበር ላይ መጥተን እዛ ስንጨው ዘይትና ዱቄት ምናም ተሰጠን ሸራም ብልስ ምናምን የሚተኛበት ነገር ምን የለንም ነበር። ሜዳ ላይ ነው የሚተኛ። ችግራችን አሁን እዚህ ላይ ልጆቻችንም ህክምና ይፈልጋሉ። ሆስፒታል ስንሄድ በጣም ችግር ነው። እሱም ሆስፒታልም የኔ ወረቀት ተሰጣን። እሱም በሱም እሻይሉም ማገሪያ ቦታም በጣም ችግር አለን። ቤት ኪራይ እዚህ ሀገር አሁን በጣም ውድ ነው። ባሌ ውስጥ በጣም ውድ ነው ቤት ኪራይ መኖር። አሁን ስድስተኛ ወር ልንገባ ነው። ከመጣን በቃ ወደ አምስት ወር ከምናምን ምንም ስራ እስካሁን፣ አንድ ስራ ሰርተን እናቀ ምንም ሰርተን እናቀ። ሰው እጅ ነው የሚጠብቀው እስካሁን እንደዚህ። ሰርቼ ምኖር በቀን ቢያንስ እኔ የሚያገኘው እዛ አንድ ሺህ ብር አንድ ሺህ አምስት መቶ ነው ነበር የሚያገኘው። አሁን ግን እዚህ መተን እስከ ስድስት ወር ምንም ስራ ያላገኝ ነው። ወጣት ሆኜ ጤነኛ ሆኜ እዚህ ምንም ስራ የሌለው ሰው እጅን ጠብቆ አሁን እንደሚያስበው ምንም አማራጭ የለኝም። ቢመቸኝ በቃ ከዚህ ዓለም እንደውም ቢገላገል ይሻለኛል። በባሌ ዞን ውስጥ በጎባ ከተማ ነዋሪ የሆነና ስሙን መግለጽ ያልፈለገ ወጣት አብዛኞቹ ተፈናቃዮችን ተዘዋዝሮ መመልከቱን ገልጾ ሁኔታው እጅግ አሳዛኝ ነው ይላል። ከፍተኛ የሆነ የምግብ እጥረት አለ። መጠለያ ችግር አለባቸው። የሚለብሱት የለም። አንዳንዶቹ ካሉበት የመጠለያ ቦታ ርቀት የተነሳ እርዳታ ለመቀበል አንድ ሰዓት ይጓዛሉ። ሲሻሹም ወድቆ የተሰበሩ ሕጻናትም አሉ። በዚህ ስፍራ ሕጻናት ሴቶች ወጣቶች፣ አዛውንት ሁሉም በከፍተኛ ችግር ውስጥ ያሉ የጉዳት ሰለባዎች ናቸው ብሎናል። የባሌ ዞን አስተዳዳሪ አቶ አብዱል ቃድር ሁሴን በበኩላቸው አንድ ቦታ አይደለም። ይህንን ቁጥሮች ያሉት ስምንት ወረዳ ነው እንደ ዞኑ ያሉት ወደ በመሀል ወደኛ ያሉት ወደዚህ ጠጋ ብለው የሚኖሩ አሉ። በተለያየ መንገድ ጊዜያዊ መጠለያ ተሰርቶላቸው የሚኖሩ እና እዛው ድጋፉም እዛ የሚሄድላቸው ከመንግስትም ህዝቡ ላይ ህዝቡ የሚያደርገው ድጋፍም እዛው እየደረሰላቸው ለጊዜ እዛ የሚያገግሙ ናቸው። አያይዘው ለተፈናቃዮቹ እርዳታን ለማድረስ ከፍተኛ ጥረት እያደረጉ መሆኑን ገልጸው፣ ነገር ግን የተፈናቃዮቹ ቁጥር እጅግ ከመብዛቱ የተነሳ እየተደረገ ያለው እርዳታ በቂ ነው ለማለት እንደማይደፍሩ ነግረውናል። ቀደም ብለን ያስተዋወቅነው የወልዲያው ዘገባ እንደደረሰን እናቀርባለን። እየተሰናዳ ነው። አሁን ወዲህ ወደ ዩናይት ስቴትስ የሚመልሰን ይሆናል። ተከታዩ በከፊል ተዘግቶ የነበረው የዩናይት ስቴትስ መንግስት መስሪያ ቤት ትላንት ምሽቱን ተከፍቷል። ዲሞክራት የህግ መወሰኛ ምክር ቤት አባላት የመንግስቱ ስራ እንዲቀጥል የሚያስችለውን በቂ የድጋፍ ድምፅ በመስጠታቸው ነው ተስተጓጉሎ የነበረው የመንግስት ስራ መቀጠል የቻለው። የሪፐብሊካን አመራር በበኩላቸው የኢሚግሬሽን ጉዳይ በአውሮፓውያኑ የቀን ስሌት መሰረት እስከፊታችን የካቲት ስምንት ቀን ባለው ጊዜ ለድምፅ የሚሰጥበት እንደሚቀርብ ቃል በመግባታቸው የፌዴራል መንግስቱ በጀት እንዲቀጥል መደረጉን ገልጣ የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ከካፒቶል ሂል የላከችውን ዘገባ አደርሳናለች። አዳነች ሳይ ይዛ አቅርባለች። ከዚህ በፊት ከተደረጉት ያጠረ የመንግስት ሥራ መዘጋት ነው የታየው። የመንግስቱ ባጀት ባለፈው ዓርብ እኩለ ሌሊት ላይ ካበቃ በኋላ እስከ ትላንት ሰኞ በከፊል ተዘግቶ ቆይቷል። ይሁንና የምክር ቤት አባላት በርትተው በመደራደራቸው ውጤት ሊያገኙበት ችለዋል። የብዙሐን መሪ ሚች መኮነል የመንግሥት መሥሪያ ቤት እስከ ተከፈተ ድረስ ሴኔቱ ወይም የሕግ መወሰኛው ምክር ቤት በልጅነታቸው መጥተው በአሁኑ ወቅት እዚህ የሚኖሩ ወጣቶች ጉዳይ፣ የድንበር ጸጥታና ተያያዥ ጉዳዮች በሕግ ደረጃ ወደ መፈረም የሚያበቃ ውይይት እንዲያካሂድበት የማድረግ ዓላማ አለኝ። ዲሞክራት የምክር ቤት አባላት አጥብቀው የሚከራከሩበት በልጅነታቸው የገቡ ስምንት መቶ ሺህ የሚሆኑ ሕጋዊ ሰነድ የሌላቸው ወጣቶች ጉዳይ ነው። የውዳኑ መሪ ሴኔተር ቻክ ሹመር ያብራራሉ። ብዙሃኑ ሪፐብሊካውያን የወጣቶቹን ከሀገሪቱ መባረር ሊያቆሙ የሚችሉበት የ17 ቀናት ጊዜ አላቸው። ይህ ጉዳይ እልባት ማግኘት ያለበት እስከ የካቲት ስምንት ቀን ባለው ጊዜ ውስጥ ሲሆን ገና ብዙ ትግል ይከተላል። የዋይት ሀውስ ቃል አቀባይ ሰራ ሀከቢ ሳንደርስ ሴናተር ሹመር ከመጀመሪያውኑ ፕሬዚደንት ትራምፕ አቅርበውት የነበረውን ሀሳብ መቀበላቸው አስደስቶናል። ዘላቂ የኢሚግሬሽን ስምምነት የምናደርገው ለሀገራችን የሚጠቅም እስከሆነ ድረስ ብቻ ነው። ይሁንና የዋይት ሐውሱ አባባል ምን ማለት እንደሆነ የፕሬዝዳንቱ ፓርቲ አባላት ሳይቀሩ ግራ ተጋብተዋል። ሪፑብሊካዊ ሴኔተር ሊንዚ ግራም ፕሬዝደንቱ አንዴ እዚህ ሌላ ጊዜ ደግሞ እዚያ መሆናቸው የሚታወቅ ነው። በዚህ ጉዳይ ላይ የሚጨክኑ አይመስለኝም ሊሠራ የሚችለው ምን እንደሆነ የሚያውቁ ይመስለኛል። ስለ ኢሚግሬሽን መናገርና ድምፅ መስጠት ስንጀምር የወጣቶቹ ሕይወት እንዳይጎዳ የሚያስችለን ስልሳ በመቶ ድምፅ እናገኛለን የሚል እምነት አለኝ። የሕግ መምሪያው ምክር ቤት አባላት ዲሞክራቶች ግን በአባባሉ ይጠራጠራሉ። በንጥልጥል ላይ ላሉት ወጣቶች ጉዳይ አጥብቀው የሚሟገቱት የምክር ቤት አባል ሉዊስ ጉተሬስ ዲሞክራሲያዊ ፓርቲያቸው ለመንበር ከክ ፈጥኗል፣ ይላሉ ሌሎች የሕግ መምሪያው ምክር ቤት አባላት ዲሞክራቶች። ደግሞ የሴኔት መሪዎቹ ቃል መከበር ላይ ጥርጣሬ አላቸው። ዲሞክራቱ ሐኪም ጀፍሪስ ፖል ራያን የተዛባውን የኢሚግሬሽን አካሄድ ለማስተካከል ቃል እንዲገቡ እየጠየቅን ነው። እስካሁን ባለው ጊዜ ግን ይህን አላደረጉም። በህግ መወሰኛው ምክር ቤት የተደረገ ማንኛውም አይነት ስምምነት ሪፑብሊካውያን በሚበዙበት የህግ መምሪያ ምክር ቤት ለማለፍ ከባድ ይሆናል። ስለሆነም ሌላ የመንግሥት መስሪያ ቤት መዘጋት ሊያስከትል ይችላል። አድማጮች የምትከታተሉት የማክሰኞ ምሽት የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ ዝግጅታችንን ነው። የምናስተናግዳችሁ ቆንጂት ታዬና አሉላ ከበደንን። አጠር ያለ ረፍት እናደርግና ወደ ቀሪዎቹ ዝግጅቶች እንሻገራለን። አሉላ። ቆንጅት አመሰግናለው ከምሽቱ ሶስት ሰዓት ከሰላሳ ሁለት ያመለክታል የስቱዲዮ ሰዓታችን ታዲያ ለምሽቱ የተመረጠው ሙዚቃ ቀደም ብለን በዜና መውጫ ላይ ያስተዋወቅ ነው ነው የጸረ አፓርታይድ የዘር መድሎ ዘመን የነጻነት ታጋዩ የሙዚቃ አቀናባሪ እና የትራምፔት ሙዚቃ መሳሪያ ተጫዋቹ ሂዩ ማሳኬላ ነው ጆሃንስበርግ በተወለደ በሰባ ስምንት አመቱ በዛሬው ዕለት ከዚህ አለም በሞት የተለየው የደቡብ አፍሪቃ ጃዝ አባት በሚል መጠሪያ ይታወቅ የነበረው ማሴኬላ ወንድም ሂ ወንድም ሂው በሚል ቁልምጫም ጭምር ይታወቃል። በዛሬው ዕለት ቤተሰቦቹ በጽሁፍ ይፋ እንዳደረጉት መግለጫ በፕሮስቴት እጢ ካንሰር ሲታከም ከቆየ በኋላ ነው ለህልፈት የተዳረገው። እንደ አውሮፓውያን አቆጣጠር በ2008 ዓ.ም ስለ ህመሙ ያወቀ ቢሆንም ባለፈው የጥቅምት ወር ነበር ለህዝብ የህመሙ ሁኔታ ይፋ ያደረገው ከሙዚቃው ለሙዚቃው በቂ ሰዓት ያገኘን አይመስልም። በርከት ያሉ ዝግጅቶች ናቸው ያሉን። አድማጮች ወደ ኋላ ላይ ጊዜ እንዳገኘን እንሞክራለን። አሁን ወደ ተከታዩ ቅንብር እንሻገር። ያስተዋወቅነው ዝግጅት ነው ኢትዮጵያ ውስጥ አሁንም ታስረው የሚገኙ በሺዎች የሚቆጠሩ ሰዎች ጉዳይ እንደሚያሳስባቸውና እነ እስክንድር ነጋን የመሳሰሉ እስረኞችም መለቀቅ አለባቸው ብለው እንደሚያምኑ የአውሮፓ ፓርላማ አባሏ አና ጎመሽ ለቪኦኤ ተናግረዋል። ሶሎሞን አባተ ነው ያነጋገራቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የፌዴራላዊ ዴሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና የተያዙት ለአውሮፓ ፓርላማ በኢትዮጵያ የፖለቲካና የሰብአዊ መብቶች ይዞታ ላይ የእማኝነት ቃላቸውን ሰጥተው ወደ ሀገራቸው ሲመለሱ ቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ ነበር። ኢትዮጵያ ውስጥ ላለፉት ቅርብ ዓመታት ተስፋፍቶና በርትቶ ከቆየው የሕዝብ ተቃውሞና ግጭቶች ጋር ተያይዞ ፌዴራልና የክልል ክሶች የተመሠረቱባቸው ከዶክተር መረራ ሌላ 527 ሰዎችም ሲለቀቁ ቁጥሩ የበዛ ሰው ደስታውን ሲገልጽ ተስተውለዋል። የተለያዩ ሀገሮችና ዓለም አቀፍ ተቋማትም እንዲሁ እርምጃውን እያበረታቱ ተናግረዋል። ዶክተር ምረራ ለአውሮፓ ፓርላማ እማኝነት የሰጡበትን መድረክ ካዘጋጁትና ከጋባዦችም አንዷ የነበሩት የፓርላማው አባል አና ጎመሽም ያንን ደስታ ከተጋሩት ሰዎች አንዷ ቢሆኑም የኢትዮጵያን መንግሥትን ግን አሁንም በብርቱ ኮንነዋል። አምስት መቶ ሀያ ስምንት ሰዎች ዶክተር መረራ ጉዲናና ሌሎችም ለነጻነት ሲታገሉ የቆዩ የተከበሩ ኢትዮጵያውያን በመፈታታቸው በእርግጥ ተደስቻለሁ። ይሁን እንጂ በኢትዮጵያ ወህኒ ቤቶች ውስጥ ያሉ በሺዎች የሚቆጠሩ ሰዎችም ጉዳይ ያሳስበኛል። እነዚህ ሰዎች በግልጽ የፖለቲካ እስረኞች ናቸው። ይህ መንግስት ሁል ጊዜ የፖለቲካ እስረኞች የሉኝም ሲል በዓለም አቀፉ ማህበረሰብ ውስጥ የደከመ አስተሳሰብ ያላቸውን ሰዎች ብቻ ነው ማጃጃል የሚችለው። ምክንያቱም እነዚህ ሰዎች በግልጽ የፖለቲካ እስረኞች ናቸው። እነዚህ ሰዎች ለመብቶቻቸው በመነሳታቸው ገዢውን ፓርቲ ለመውቀስ በመድፈራቸው ጨካኝ አምባገነንና ጨቋኝ የሆነውን ለአስሮች ዓመታት የተጫነውን የህወሀትና የኢህአደግ ሥርዓት ለመቃወም በመዳፈራቸው ብቻ ነው የታሰሩት ብለዋል ጎምሽ። ምንም እንኳ የአውሮፓ ፓርላማ በኢትዮጵያ መንግሥት እርምጃዎችና በዶክተር መረራ ጉዲና መታሰር ላይ እጅግ የዘገየ ቢሆንም ተቃውሞውን የሚገልጽ መግለጫ ማውጣቱን ሚስ ጎምሽ አስታውሰዋል። እንደ ራሴ አና ጎምሽ ህዳር 2009 ዓ ም ባዘጋጁት በዚያ መድረክ ላይ በክብር እንግድነት ከተጠራውና ሚስ ጎምሽ የኢትዮጵያን ሕዝብ መከራ ለዓለም ለማሳወቅ የሪዮን ኦሊምፒክ መድረክ የተጠቀመ ጀግና ማራቶኒስት ሲሉ ከገለጹት ፈይሳ ሌሊሳ ጋር አብረው የቀረቡት ዶክተር መረራ ጉዲናና የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ሀገሪቱ ውስጥ በወቅቱ ቢያንስ አርባ ሺህ የሚሆኑ የፖለቲካ እስረኞች መኖራቸውን ለፓርላማው መናገራቸውንም ጠቁመዋል። ዶክተር መረራ ጉዲና የታሰሩት ከዚያ ስብሰባ በኋላ ነበር። የአውሮፓ ፓርላማ ያኔ በሁኔታው ተደናግጦ ነበር። እኔም ለባልደረቦቼ የነበረውን ሁኔታ አሳወቅኩኝ። በወቅቱ የፓርላማው ፕሬዝደንት የነበሩት ማርቲን ሹልዝም ዶክተር መረራ እንዲለቀቁ የሚጠይቅ ደብዳቤ ለባለስልጣናቱ ጽፈዋል። ከዚያ በኋላ ወዲያው ፕሮፌሰር መረራ ጉዲና ኢትዮጵያ ውስጥ ያሉ የፖለቲካ እስረኞች ሁሉ እንዲፈቱ የሚጠይቅ የውሳኔ ሀሳብ ማዘጋጀት ጀመረን። ያ ሚስ ጎምሽ የተናገሩለት የአውሮፓ ፓርላማ መግለጫ የወጣው ዶክተር መረራ ከታሰሩ በኋላ አምስት ወራት ያህል ቆይቶ ነበር። ዶክተር መረራ የተያዙት ለፓርላማው ቃላቸውን ሰጥተው ሲመለሱ መሆኑ እየታወቀ ለምን ይሆን እንደዚያ የዘገየው? ለምን እንደዘገየ እነግርሃለሁ። ምክንያቱም በጣም ግልጽ መሆን አለብኝ። በወቅቱ የአውሮፓ የልማት ኮሚሽነርና የአፍሪካ የካሬቢያና የፓሲፊክ ሀገሮችና የአውሮፓ ፓርላማዎች የጋራ ጉባኤ አባሪ ሊቀመንበር የነበሩት የአሁኑ የቤልጂክ ጠቅላይ ሚኒስትር አባት ሉዊ ሚሼል ተቃውሞ አነሱ። ሚስተር ሚሼል ያኔ ብረስልስ የሚገኘው የኢትዮጵያ ኤምባሲ ያሰባሰበውን የኢትዮጵያ ወዳጆች የሚባል ቡድንም ሊቀመንበር ሆነው ይመሩት ነበር። እናም ዶክተር መረራን ለማስለቀቅ እየሰራሁ ነው ብለው ከኢትዮጵያ ኤምባሲ ጋር ተመሳጥረው የውሳኔ መግለጫችንን ለማስቀረት ሲጥሩ ነበር። በእርግጥ የኢትዮጵያ መንግስትም አይኖቹን ከብራስልስ ላይ አላነሳም። የዚህን ክርክር ሂደት እናውቀዋለን። ብራስልስ የሚገኘው የፌዴራል ኤምባሲም ጉዳዩን በቀብ ሲከታተል ነበር። ከዚያ በኋላም አሉ ሚስ ጎመሽ፣ የአውሮፓ ፓርላማ አባልና ኮሚሽነርም የነበሩት ሚስተር ሉዊ ሚሼል፣ ያንን የአቋም መግለጫ ሊያስቀይሩ የሚችሉባቸው ምክንያቶች አለቁና ፓርላማው የውሳኔ ሐሳቡን አጽድቆ ግንቦት 2009 ዓ.ም ለማውጣት በቃ። ከዚያ በኋላ የአውሮፓ ፓርላማ ጫና ለማሳደር ሲጥር መቆየቱን ሚስ ጎመሽ አመልክተው፣ አሁን የዶክተር መረራ መለቀቅ እፎይታን እንደሰጣቸው ተናግረዋል። ምክንያቱም እርሳቸው ኢትዮጵያ ውስጥ ለፍትሕ የታገሉ ላሉ ሁሉ እጅግ የጎሉ ተምሳሌት ናቸው። በተለይ ደግሞ ኢትዮጵያ ውስጥ ግዙፍ ለሆነው የኦሮሞ ህብረተሰብና የኦሮሞ ፌዴራሊስት ኮንግረስም ሊቀመንበር በመሆናቸው ኢትዮጵያ ውስጥ ሰላማዊ ሽግግር ለማግኘት በጣም በጣም አስፈላጊ ተዋናይ ናቸው። መንግስቱ ሌሎችም የፖለቲካ እስረኞችን እንደሚፈታ፣ የማሰቃያ ስፍራ የነበረውን ማዕከላዊን እንደሚዘጋ መወሰኑ በፓርቲው በራሱ ውስጥ የተፈጠሩ ችግሮች ያስገደዱት እርምጃዎች ናቸው ብለው እንደሚያምኑ የጠቆሙት አና ጎምሽ ተጨማሪ ስራዎች መከናወን እንዳለባቸው አሳስበዋል። ቀውሱን ለማስወገድ ከሁሉም የፖለቲካ ኃይሎች ከሁሉም የጎሳ ቡድኖች ጋር ውይይቶች፣ ንግግሮች ይኖራሉ ብዬ አስባለሁ። በዚያ ላይ አስደናቂ የሆነው የኦሮሞና የአማራ መተባበር ኢትዮጵያ ውስጥ ሂደቱን ይመራል ብዬ አስባለሁ። ይህ መተባበር ዲሞክራሲን ሀገሪቱ ውስጥ ለማስረገጥ በሚያስችል ሁኔታ ሌሎችም ሁሉንም የጎሳ ቡድኖች ያሰባስባል፣ ያጠናክራል የሚል ተስፋ አለኝ። በተጨማሪም በትግራይ ህዝብ ላይ አንዳችም ቅሬታ እንዲፈጠር መፈቀድ የለበትም። ኢትዮጵያ ውስጥ ብዙ ሰው አገዛዙን ከትግራይ ተወላጆች ጋር እንደሚያጣምር አውቃለሁ። በእርግጥ ህወሀት መሰረቱን ያደረገው ትግራይ ውስጥ ቢሆንም የትግራይን ህዝብ ኢትዮጵያን እየጨቆነ ካለው የህወሀት ልሂቃን ክፍል ጋር መደባለቅ ወይም ማምታታት ተገቢ አይደለም። ያ ዲሞክራሲያዊ መድረክ ትግራይ ውስጥ ለዲሞክራሲ የሚታገሉ ሰዎችንም ጭምር ማካተት እንደሚኖርበት መዘንጋት የለበትም። ባለፈው ታህሳስ በፓርላማው ውስጥ አዘጋጅተውት በነበረ መድረክ ላይ በስም የጠሯቸውን የትግራይን ሰዎች ጨምሮ ማግኘታቸውንና ስለ ዲሞክራሲ ብርቱ ትግል እያደረጉ ያሉ ሰዎችን እንደሚያውቁ ሚስ ጎምሽ ተናግረዋል። የአውሮፓ ፓርላማ ባለፈው ግንቦት አውጥቶት የነበረውን መግለጫ አስመልክቶ የኢትዮጵያ መንግሥት ያለውን አቋም የውጭ ጉዳይ ሚኒስቴሩን ቃል አቀባይ የአቶ መለስ አለምን ምላሽ ለሚስ ጎምሽ አስታውሼ ነበር። ብዙም ትርጉም የለውም። የተጻፈበትም ቀለም ያህል ዋጋ የለውም። የአውሮፓ ፓርላማም ሆነ የዩናይትድ ስቴትስ ኮንግረስ ስለሚያወጣቸው ማናቸውም የውሳኔ ሀሳቦች፣ እንደዚያ ማለት ይቻላል። አምባገነን አገዛዞች እኛ ስለ ኢትዮጵያም ሆነ በጭቆና ስር ስላሉ ሕዝቦች የምናወጣቸውን ስጋት አዘል መግለጫዎች ዋጋ ቢስ እንደሆኑ ሁል ጊዜ ይናገራሉ። ይሁን እንጂ እነዚህ ውሳኔዎች እንዳይወጡ ብዙ ሀብት ሲያፈሱ ወይም ብዙ ሲጥሩ ነው የሚታዩት። እነዚያ ውሳኔዎች እርባናቢስ አይደሉም። ዓለም አቀፉ ማኅበረሰብ በእንደዚህ ዐይነት ጭቆናዎች ላይ ያለውን ቁጣ የሚገልጹ ናቸው ለዲሞክራሲና ለፍትህ ለሚታገሉ ሁሉ ያለን የአጋርነት ድጋፍ መግለጫ ናቸው። ኢህአደግ ከሁለት ሳምንታት በላይ ተቀምጦ ካካሄደው የውስጡ ግምገማ በኋላ የገባቸው ቃሎችና መውሰድ የጀመራቸው እርምጃዎች ለአና ጎምሽ ትርጉም አላቸው ይሆን? ጥቂት ሰዎችን ብቻ ሳይሆን ሁሉንም የፖለቲካ እስረኞች ይፈታሉ የሚል ተስፋ አለኝ። በሺዎች ስለሚቆጠሩ ሰዎች ነው የምንነጋገረው። ደግሞም ኢትዮጵያ ውስጥ የተከበሩ የነጻነት ተዋጊዎችን እስክንድር ነጋን፣ በቀለ ገርባን፣ ውብሸት ታየን፣ አንዳርጋቸው ጽጌንና ሌሎችም ብዙዎችን ማንሳት ፈልጋለሁ። ሁሉንም የፖለቲካ እስረኞች መልቀቅ ወደ ዲሞክራሲ የሚደረገው ሽግግር በውኑ ስኬታማ እንዲሆን መሠረታዊው ቅድመ ሁኔታ ነው። ወደፊት በሚከፈቱ ንግግሮች ውስጥ የ1997ቱ ምርጫ ተፎካካሪና ጉልህ ስፍራ እንደነበራቸው የጠቆሙት ዶክተር ብርሃኑ ነጋን የመሰሉ ሰዎች መካተት አለባቸው ብለው እንደሚያምኑ ሚስ አና ጎምሽ ተናግረዋል። የኢትዮጵያ ባለሥልጣናት የአና ጎምሽን ጥሪ ይሰሙ ይሆን? ለመሆኑ እንዴት ነው የሚያዩዋቸው? ላለፉት አስራ ሁለት ዓመታት ሀገራችንን በተለያየ መንገድ ሲሆነጅ ለነበሩ አና ጎሜዝ አንደኛ ናቸው። የአውሮፓ ፓርላማ አባሏ አና ጎምሽ የኢትዮጵያ መንግስት ባለሥልጣናትን በተለያዩ አጋጣሚዎች ለመድረስ ሁኔታዎችን ለማመቻቸት ጥረት ሲያደርጉ መቆየታቸውና እያደረጉም እንደሆነ ገልጸውልኛል። በአሜሪካ ድምፅ ሶሎሞን አባተን ዋሽንግተን። ሰለሙን አባትን እንደ እናመሰግናለን። አድማጮች እዚህ ግድም ከእናንተ ከደረሱን አስተያየቶች ጥቂቱን ለማሰማት እድል ያገኘን ይመስላል። በ202205 9947 የውስጥ መስመር 14 ከደረሱን የስልክ አስተያየቶቻችሁ ጥቂቱን እንስማ። እንኳን የእንኳን ደስ አለን ለማለት ነው። የዶክተር መራራን መፈታት ጆሴፍ እባላለሁ። አሜሪካንም አሜሪካም ደውለው እንኳን ደስ አላቸው ለደጋፊዎቻቸው፣ ለቤተሰቦቻቸው ለማለት ነው። እንደገና ተጨማሪ አስተያየት ግን የሶስት ቀን የፌዴራሊዝምና መቻቻል አይነት ነገር ኮርስ ትምህርት ወስደው ነው የተፈቱት አሉ። ለማወቅ የፈለኩት ማን ነው የሰጣቸው በሳቸው ደረጃ የሚመትን ስልጠና? ለሶስት ቀን ትምህርት ስለ ፌዴራሊዝምና ስለ ህገ መንግስቱ ህገ መንግስቱን ጠንቀቀው አቆስ ሲሰሩ የነበሩ ሶስት ለነበሩ የሰጣቸው ሰው በግል እንደው ከሳቸው የትምህርት ደረጃ ከሳቸውን ልምድ የተሻለ ሰው ነው ወይስ ማን ነው? ለማለት ያህል ነው ጥያቄ የጠየቅኩት። ዮሴፍ ባላለው በድጋሚ ከዚሁ ከአሜሪካን የደወልኩት። ሰላም ጤና ስትልኝ እንደምን ናቸው። ሲያን ከሁለት እንግዶች ጋር ውይይት እያደረገች ነበር። አንዱ አማርኛ ተናጋሪ ነው። አንድ ሁለቱም አማርኛ እየተናገሩ ነበር፣ ግን አንዱ ኦሮምኛ መሰረቱ ኦሮምኛ ተናጋሪ ነው እና አቶ ልገሻ የሚባል መሰለኝ እና ለሀያ ሰባት ዓመት ያህል የፈጠራ ወሬ እያወራ እኛ ሁለታችንን ለያይቶን ነበር። ፍቅር እንዳይኖረን እየታተመን ነበር አይነት ክርክር ነበር ሲከራከር የነበረው እና እኔም እንደገባኝ አንዳንድ የራሳቸው ጥያቄ እንዳልነበረ አድርገው ነው ሲናገር የነበረው ሰውየው እና ኦነግ ለቢያንስ ለአርባ ስድስት አመት ያህል ታግላል። ሌሎችም እንዲሁ እንቅስቃሴዎች እንደነበሩ ሁላችንም የምናስታውሰው ጉዳይ ነው። ላቲን ፊደላቸው እንዲሆን የወሰኑ እነሱ ራሳቸው ናቸው። በኦሮምኛም እንዲማሩ የወሰኑት እነሱ ራሳቸው ናቸው። ሁሉም እዛ ያሉት ድርጅቶች በሙሉ ብሶታለን ብለው የተሰበሰቡ እንጂ ማንም አስገዷቸው የገቡ አይደሉም። እና ምን ማለት እንደሆነ ምንም ሊገባኝ አልቻለም ለሆነ ፖለቲካ ብጆታ ተብሎ የተባለ ነገር እንጂ በእውነት ከልባቸው ከውስጣቸው እየፈለቀ አነጋገር አልመሰለኝ በ0220599 አራት ሁለት የውስጥ መስመር አስራ አራት ከደረሱን አስተያየቶቻችሁ ጥቂቱን ነው ያሰማ ነው። በኢሜል የደረሱንም በርካታ አስተያየቶቻችሁ አሉ። ለዛሬ እንግዲህ ጊዜ ያለ አይመስልም ቀደም ብለን ያስተዋወቅ ነው ዘገባ ደርሶናል። ወደዚያ ነው የምንሻገረው። ወልዲያ ውስጥ የተፈጠረ የከተማይቱን ማህበራዊ ስብጥርና ግንኙነቶች የማያንጸባርቅ አሳዛኝ ሁኔታ መሆኑን በሰሞኑ ግርግር የንግድ ተቋማቸውና መኖሪያ ቤታቸው ሙሉ በሙሉ እንደወደሙባቸው የገለጹት የሃይላይ ህንፃ ባለቤት አቶ ሃይላይ ንጉሴ ለአሜሪካ ድምፅ ገልጠዋል። ወልዲያ ከተማ ውስጥ ከ30 ዓመታት በላይ መኖራቸውን የተናገሩት አቶ ሃይላይ ተዘርፎብኛል ያሉት ቋሚ ያልሆነ ንብረት ግምት ከ3 ሚሊዮን ብር በላይ እንደሚሆንም ተናግረዋል። ሰለሞን አባተ ነው አሁን ወዳሉበት መቀሌ ማምሻውን ደውሎ ያነጋግራቸው። ሙሉ ስም ሃይላይ ንጉሴ ወልደ ማርያም። አቶ ሃይላይ የት ነው አሁን ያሉት እርሶ? እኔ ወደ መቀሌ አካባቢ ነኝ አሁን። ያለው መቼ ነው መቀሌ የገቡት? ሶስት ቀን ሆነኛል። ቤተሰብ ግን አሁን አሁን በዚህ ሰዓት አካባቢ ነው የተቀበልኳቸው። የት ነበሩ? ወልዲያ ነዋሪ ነኝ። እዛ ወልዲያ ለሰላሳ አመት ያክል ሰሞኑን ችግር በተፈጠረ ጊዜ ወልዲያ ውስጥ ነበሩ እርስዎ? አለሁኝ። ምንድን ነው የተፈጠረው? እስቲ ንገሩኝ። የተፈጠረው ህዳር ሀያ አራት በመቀሌና ወልዲያ የኳስ ጨዋታ ጊዜ ነው መነሻ የተጀመረው እና በዛ ግርግር ምክንያት በዛች ቀን ብዙ ንብረት ወደመ። ከዛም በኋላ የተወሰነ ጊዜ የተረጋጋ ነበረ። አሁንም በጥምቀት በአስራ ሁለት ማለት ነው በተፈጠረው፣ እንደዚሁ ባለመግባባት ከዚህ የተነሳ በማይባል ነገር ግጭት ተፈጠረ። አሁን ቀጠለ። ያው እስከ ትናንትናው ድረስ ግጭቱ አለ፣ አሁንም አልተረጋጋም። አቶ ኃይላይ ለመሆኑ እርሶ ምንድን ነው የሚሰሩት? ወልዳያ ውስጥ ንግድን የመተዳደረው። ምንድን ነው ንግዶ? ሆቴል ነው። ሙሉ ሆቴል እስከ አልጋው ማለት ነው። ምን ይባላል የሆቴሉ ስም? ሆቴሉ ሃይላዊ ህንጻ ይባላል። እስቲ ወደ ህዳር ሀያ አራቱ ቅድም ወደ አነሱልኝ ጉዳይ ልመልሶትና ምንድን ነበር የተፈጠረው? ህዳር ሀያ አራት ህዳር ሀያ አራት አጋጣሚ በሁለቱም የኳስ ደጋፊዎች በነበረው ትክክል ያልሆነ አባባልና የአንዳንድ ድባቡ ትክክል ያልጠበቀ ሁኔታ እንግጭት ተፈጠረ። የመቀሌ ደጋፊ ሲመጣ የወልጃ ደጋፊም እንደተቀበለው ያልተጣጣሙ የቃላት ልውውጦች ነበሩ። እነዛ ቃላት ልውውጦች አሁን እርግጥ በግልጽ በወሬ ካልሆነ መሰቀር ቁም የሰማቸው አይደሉም። የሰማናቸው እንግዲህ ከወደዛ ከመቀሌ ደጋፊዎች ሲመጡ የወልዲያ ደጋፊዎች የሆነ ያልተገባ ክቤት ዛቻ አንዳንድ ትንሽ ጥላቻ የሚቀሰቅሱ ነገሮች ነበሩና አሁን በዛ ምክንያት ነው መነሻ የተነሳው። እንግዲህ ቃላቶቹ በኋላ ሲባል የሰማዋቸው ብሔር ተኮር የሆነ አንተ ዚ አንተ ዚ የሚባል ነገር ተባለ ሲባል እንጂ እኔ በግልጽ የሰማሁት ነገር የለኝም። ያ ግጭት የተፈጠረው ስታዲየም ውስጥ ነበረ ወይስ ከስታዲየሙ ውጪ ነው የተጫረው? ከስታዲየም ውጭ ነው የነበረው። ለስታዲየሙ አልበቆም ሰዓታቸው ጠብቀውም ወደ ጨዋታም አልተገባም። አጠቃላይ የነበረው ጠዋት ከአስራ ሁለት ሰዓት ከምሽቱ ዞሮ ዞሮ በዋዜማው ሲጀምሮ ነበረ። ገና እነዛ መከላ ደጋፊዎች ከመግባታቸው በፊት ባውጡም አልነበረም። እንደዚም ብሎ ወጣቱ እንደምታውቀው ትንሽ የመገንፈል የሚለውን ትክክል ባለ መረዳት አይነት ሊሆን ይችላል። በዛ ነበረ። ከዛ በእለቱ ቀን በሀያ አራት እንደነገርኩ በዛ ምክንያት ወደ ግጭተ ሙሉ በሙሉ ወደ ግጭት ተቀሰቀሰ። ያ የነበረውን የኳስ መልክ የነበረውን የሁለቱም አልያቸው ሰዎቻቸውን ይዘው ወደ አና ዋዲ ሲል ነበሩ። መጨረሻ ላይ ግን ወደ አልተገባ ነገር ተገባ። ምን ሆነ ታዲያ? የዛን ቀን ሁለቱንም ግጭት ሲፈጥሩ የጸጥታ ኃይልን መመለስ አልቻለም። አሁን ያንን የኳስን መልኩን ቀይሮ ወደ ዘረፋ፣ ወደ ንብረት ማውደም ከማቃጠል እስከ ማፍረስ ልበለው ያን ደረሰ። የግለሰቦች መኖሪያ ቤት፣ ድርጅቶች መዝረፍ። ቅድሚያ የተዘረፈው የኔ ሕንፃ ነው ኃይላ ሕንጻ የሚል ነው። ያን እንዳለ በቃ ሙሉም በሙሉ አውድመው እንደጨረሱ ነው ወደ መኖሪያ ቤትም የተገባ ማለት ነው። ያን ጊዜ የጠፋ ሕይወት በአካል ላይ የደረሰ ጉዳት ነበር ነበረ። ከንብረት በስተቀር በሰው ህይወትም፣ የጸጥታ አካላት ላይ የወሰደው እርምጃም አልነበረም። እንዴት ተረጋጋ ታዲያ ያ ግጭት ያ ብጥብጥ? ብጥብጡ የአንድ ቀን ብጥብጥ ነበረ። ድሮ ድሮ እነዚህ ከመቀሌ ከነማ ተጫዋቾች ዕለቱ ነው የተመለሱ። እነዛ እንደተመለሱ ተፈልጎ የነበረውን የመዝረፍና የማውደም ሰዓቱ ተጠናቀቀ። ልክ እስከ አንድ ሰዓት ከምሽቱ ዘረፋው እንደተጠናቀቀ ቆመ። በማግስቱ አልቀጠለም። ከዚያን ጊዜ አንስቶ እስከ ጥምቀት ድረስ በነበረው ጊዜ የነበረው ድባብ ምን ይመስል ነበር? ከተማይቱ ውስጥ የሰው ግንኙነት ምን ይመስል ነበረ? የተለየ ድባብም አልነበረውም። ከዚያን ጊዜ ወዲህ የክልል መንግስትም፣ የጠፉ የወደሙ ንብረቶች ክስ አለው በሚል ሚዲያ ላይ አውሎታል። ዝሮ ዝሮ የተካሰ ወይ የተደረገ ነገርም አላየንም። እስካሁን ድረስ በመከራከር ላይ ነበር። በህብረተ ሰው በኩል ግን መጥፎ ጥላቻም አልነበረውም። ምንም ነገር የሰማነው ያሳየው አልነበረም። ያቺ አንድ ቀን አለቀች። ከዛ በኋላ ግን ሰላማዊ ኑሮ፣ ሰላማዊ ሁኔታ እንደ ድሮው ሲንቀሳቀስ ነው የነበረው። የዛን ቀን በተፈጠረው ሁኔታ ደረሰ ያሉት የንብረት ማውደም እና ጉዳት ሁሉ ዘር ተኮር ነበረ፣ ጎሳ ተኮር ነበረ። ምናልባት ይህንን ሲፈጽሙ በዚህ ላይ ተግባር ተሰማርተው የነበሩ ወጣቶች ናቸው። መልካቸው መለጌጥ የምታቃቸው አይደለም። ግማሽ ቀለም የተቀባ ነው፣ ግማሽ መቀ ልውጥ ነው። ዞሮ ዞሮ የከተማ ህዝብ ያን ጊዜ ብዙ ተሳትፎም አልነበረውም። አይዘባይ ነበረ፣ አጋዥ ነበረ። ብዙም ያደረገው መጥፎ ነገር አልነበረም። በዛን ጊዜ ማለት ነው እና ስለዚህ ይህ ወጣት ባለማወቅም በተለያዩ ችግሮችም ተከስቶም ሊሆን ይችላል። እንግዲህ መነሻው የህግ አካላት ናቸው የሚያውቁት። ከዚህ በላይ ብዙም ላላቆ ሊኖረው ይችላል። የነበረው ድባብ ግን ከዛን ጊዜ እስከ ጥምቀት የነበረው ምንም በቃ ሰላማዊ ኑሮ እየተንቀሳቀሰ ጥሩ ነበረ። ጥያቄ ምንድን ነው? አቶ ሀይላይ የእርሶ ህንፃ እንደተዘረፈ ነግረውኛል፣ እና ሌሎችም ጉዳቶች ደርሰው ነበር። ከእርሶ ህንፃ ሌላ የሚያውቁት አዎ፣ ብዙ መኖሪያ ቤቶች እና እንደዚሁም ድርጅት እንደ ሁለት ሶስት ድርጅቶች ይመስለኛል፣ እነዚህ ወድመዋል። የተለያዩ አልፎ አልፎም የተመጡ የህንፃ መስታወቶች የነበሩ ዞሮ ዞሮ በዋናነት በከተማው ወደም የተባለ መረት ያንስ የሁለትና የሶስት ሰው ነው የሚሆነው። ሌላ መኖሪያ ቤታቸው ተቃጥለዋል፣ መኖሪያ ቤታቸው ተዘርፈዋል፣ በወቅቱ በነበረ ማለት ነው። እና እነዚህ ጉዳት ደረሰባቸው የሚሉኝ ቤቶች የተወሰነ የአንድ ብሔር አባል የሆኑ ሰዎች ናቸው ወይስ እንደው ጅምላ ነው፣ መደዳውን ያገኙትን ሁሉ ነው በዛ ሁከት ውስጥ የተሳተው? አዎ ትክክልና ንብረቱን የወደመና ሆን ተብሎ ኢላማ ሆን የነበረው የተወሰነ እንግዲህ የትግራይ ተወላጆች የተባሉት ናቸው። ሌላው ግን አልፎ አልፎ እንደው ምናልባት ወጣት ነው መለየት ያልቻለ ብዙዎቹም መጥቷል። ብዙም ወንድሞቻችን ከጎናችን ከጎረቤታችን እየተመታባቸው አሉ። ያው የተወሰነ ብዙም ይሄ ነው ልልት ለው ባትችልም ያው ያልተነካካ የለም። ብዙም ተነካክተዋል ማለት ከጎረቤታችን የተነካባቸው አሉ ሲሉ የሌሎች ብሔሮች አሉ የሌሎች ው ተለያዩ የዛው አካባቢ ተወላጆች ይሆንም አሉ ያው አልፎ አልፎ እንደነገርኩ የዚህ ኢላማ ተብለው የነበሩ ተቋማት እንደወደሙ እንደጨረሱ፣ አልፋ አልፎም በስሜት ያው መረዳ አልፋ አልፎ የተመጡ ህንፃዎች አሉ። እነዚህ ይህንን ጥቃት አደረሱ የሚሏቸው ሰዎች እንግዲህ እርሶ ሰላሳ አመት ከተማው ውስጥ ኖረዋል። ቀላል አይደለም፣ ሰላሳ አመት ማለት ነው። ሙሉ በሙሉ የከተማው ሰው ነዎት እርሶ ከሌላ ቦታ የመጡ ናቸው ወይስ እዛው ከተማ ውስጥ የሚኖሩ ናቸው። እርግጥ ነው ይህንን ኃይል ምናልባት ብዙ ኃይል ነው የነበረው። እንደምታውቀው ከገጠር እስከ ከተማ ያለውን የስራፈች ጥርቅም ልትለየውም አትችልም። ነጎዳ ነው፣ ይነጉዳል ይነጉዳል ይነጉዳል። ቆም ብሎም አታየውም። በአንድ በኩል መጥተ ይሄዳል፣ በአንድ በኩልም በሌላ ይመጣል። ወደ አራት ሶስት ማእዘን ሆኖ ነው ይህንን ሲነጉድ የነበረው። እኔ በበኩሌ ያሁን ይህ ሰው አውቀዋል ብዬ ምስክር የምሰጠው ነገር የለኝም። ዞሮ ዞሮ ዞሮ ግን የአካባቢ ህዝብ ነው ለገጠር የምንበለው ከገጠር ፈልሶ ከተማ ላይ የተቀመጠው ነው ብለው የአካባቢ ህዝብ መሆኑን ነው Indeed. ለይቼ ይሄ ገሌ ልጅ ነው ይሄ ገኔ ነው የምለው ነገር የለም። እስቲ ስለ ቤተሰብ ወይንገሩኝ፣ አቶ ሀይላይ ስለ ትዳሮ፣ ስለ ልጆች ወይንገሩኝ እስቲ። እንግዲህ ቤተሰቦቼ ያው እስከ ልጆቼ ልጆቼ፣ አምስት ልጆች አሉኝ አለቤቴ ነው ያለው ሌላም ቤተሰብ ድንጎች አሉ፣ እህቶቼ አሉ፣ ብዙ ቤተሰብ ነው ያለ። ነው ዝሮ ሰላሳ አመት መኖር ማለት ቀላል መደራጀት አይደለም። ብዙ ተደራጀ ቤተሰብ ነው። ልጆች እዛው ነው የተወለዱት። ጠቅላ ለበሙ ልጆች እዛው ናቸው የተወለዱ። አቶ ሀይላይ በዚህ ጊዜ ውስጥ መቼም ልጆች ተወ ተወልደው ባደጉበት ከተማ ውስጥ እርሶም ይሄን ያህል ጊዜ በኖሩበት ከተማ ውስጥ ያለውን የሰውን ስሜት፣ መንፈስ፣ ልቦናውን፣ ቀልቡን፣ ስሜቱን ሁሉ ያውቁታል፣ የራስዎ ነውና እርሶ ራሱ የሚሰማው ልጆቹም የራሳቸው የሆነ ነው እና የሰው ግንኙነት ወልዲያ ውስጥ ምንድን ነው የሚመስለው? ወልዲያ ውስጥ የሚኖረው የአንድ ብሔር ህዝብ አይደለም። ወልዲያ ማለት በጣም የተሰባጠረ ህዝብ የሚኖርባት ከተማ ነች። ምንድን ነው ያለው ስሜት መንፈሱ ግንኙነቱ ግንኙነቱ የዜኔ ያክል አመት ስኖር ምንም ነገር ንብረት አፍርተንበታል። ልጅ ወልደንበታል። ተመችቶ ኖሮናል። በማህበራዊ ኑሮ አበልጊ ተነስተናል። ማህበራዊ ኑራችን ለዜኔ ያክል አመት ስኖር አንድም እንከን ገጥመኛል። የሚናቅም አይችም አላውቅም። እኔም በዛው ልክ ባለኝ በተትና ምልበለው ወተተ ይህን ያህል አመት የኖርኩበት አንድም ነገር ሰምቼበትም አይችል ላለቅ ብዙ ዩኒቨርሲቲም ያደረግኩኝ ሀብቴና ንብረት ያፈሰስኩበት ሀገር ስለሆነ እና አሁንም የአንዳንድ ያልታወቁ አመጣጣቸው ያልታወቁ ሰዎች ካልሆነ በስተቀር ምንም በህብረተሰቡ ላይ ይህን ያህል አድርሶብናል የሚል ግምት የለኝም። ምንድን ነው የሚሰማውት? እስኪ እርስዎ አሁን በዚህ በተፈጠረው ሁኔታ ምንድን ነው የሚሰማውት በትክክል? እኔ አዎ፣ እኔ የሚሰማኝ ባልታወቀ ማለትም ለዚህ መድረስ የማይገባውን የጠቅላ የሰው ህይወት ቀዳሚ የሰው ህይወት ነው። የሰው ህይወትን ማንሳት የምንችለው አሁን እንደነገርኩህ አሁን የጓደኛዬ ልጅ ሞተ የምልህን በጣም በሚያሳዝን ባለራእይ ባለልጅነት የሆነው በመሞቱ በጣም ያዘንኩኝ። ለተቀሩም እንደዚሁ መሞቱን በማይገባቸው ሰዎች በመታቸው በጣም አዝኛለሁ። ንብረት እውነቴን ነው የምልህ አሁን ይሄ ሰውም ሞተ ሲባል የኔ ንብረት ምንም ምንም ሊመስለኝ አልቻለም። ምንም አሁንም ቢሆን በሞቱ ሰዎች ግን በጣም አዝኛለሁ። ከመንበሪያ ያዝኛለሁ። መሆን የሌለበት መሆኑን በጣም አሳዝነኛለሁ። አድማጮች ከአቶ ሀይላይ ንጉሴ ጋር የተደረገው ሙሉ ቃለ ምልልስ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል፤ እንድታደምጡ እንጋብዛለን። አሁን ዝግጅታችን ከመጠናቀቁ በፊት እንሆ አድማጮች ከመሰናበታችን በፊት ማጠቃለያ ዜና እናሰማ። አዲስ አበባ ላይ የተሰባሰቡት የአፍሪካ ሕብረት አባል ሀገሮች አምባሳደሮች ኮሚቴ የዩናይትድ ስቴትስ ፕሬዚደንት ትራምፕ በቅርቡ አፍሪካን አስመልክቶ የሰነዘሩትን የሚያወግዝ ረቂቅ የአቋም መግለጫ አዘጋጅተዋል። ፕሬዚደንቱ የአፍሪካን ሀገሮች የገለጹበት የድሃ ድሃ የሚል አንደምታ ያለው ጸያፍ አነጋገር አክብሮት የጎደለው ነው ይላል መግለጫው። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ባለፈው ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነት ጉዳይ ለሚመረምረው ለልዩ አቃቢ ህጉ ሮበርት ሙለር ጽህፈት ቤት ባለፈው ሳምንት ቀርበው ቃላቸው መስጠታቸውን ዛሬ የፍትህ ሚኒስቴር ቃል አቀባይ ገልጸዋል። በኢራን የኒውክሌየር ፕሮግራም ላይ ከአሁን ቀደም የተደረሰው ዓለም አቀፍ ስምምነት ፈርሶ በሌላ መተካት አለበት የሚለውን የትረምፕ አስተዳደር አቋምና ዋሽንግተን፣ ቴልአቪቭ የሚገኘውን ኤምባሲ ወደ ኢየሩሳሌም ልታዛውር መወሰኗ አገራቸው በጉዳዩ ዙሪያ ያላትን ቁርጠኝነት የሚያመለክት ነው ሲሉ ሰሞኑን ወደ መካከለኛው ምስራቅ የተጓዙት ምክትል ፕሬዚደንት ፔንስ በድጋሚ አረጋግጠዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። ያስተናገድናችሁ አሉላ ከበደና ቆንጂ ታየነን፣ ብርሃን ኃይሉ አቀናባሪያችን መሐንዲሱ ኦድሪየስ ረገስ ከዋና አዘጋጇ ትዝታ በላቸው ጋር